አሁን ወደ ምሽቱ ቀዳሚ ጥንቅር ነው። በቅርቡ በኢትዮጵያ በገዢው ፓርቲ ውስጥ በተካሄደው የሥልጣን ሽግግር ላይ የሚያጠነጥን ዝግጅት ነው። የአንድ መሪ የሥልጣን ዘመን በሁለት ዙር የሥራ ጊዜ ብቻ ይወሰናል የሚለውን የፓርቲውን ውሳኔ ጨምሮ በልዩ ልዩ ተዛማች ርዕሶች ዙሪያ የተወያዩት የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳና በኢትዮጵያ የሲቪል ሰርቪስ ዩኒቨርሲቲ በፌዴራላዊ የሕገ መንግሥት ጉዳዮች ተባባሪ ፕሮፌሰር ዶክተር አሰፋ ፍስሐ ናቸው። ሁለቱን እንግዶች ያወያየችው አዳነች ፍስሐ ናት። ወደ ቀዳሚው ክፍል ነው የምንሻገር። ዶክተር ነጋሶ ጊዳዳ፣ ዶክተር አሰፋ ፍስሐ ለጊዜያቸውና ለትብብራቸው አመሰግናለሁ። አሁን እንግዲህ ኢትዮጵያ ውስጥ እንደሚታወቀው የአመራር ሽግግር ተደርጓል። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ከታመሙበት ጊዜ ጀምሮ ኋላም ከህልፈታቸው በኋላ ብዙ ነገር ሲነገር ነበረ። ምናልባት የስልጣን ሽኩቻ ሊኖር ይችላል፣ በሀገሪቱ የፖለቲካ አለመረጋጋት ሊፈጠር ይችላል በብሔር ብሔረሰቦች መካከልም መቃቃር ሊፈጠር ይችላል የሚሉ ስጋቶች ተሰምተው ነበር። ብዙ ተጽፎ ነበር። ግን እንዳየ ነው እንግዲህ ሰላማዊ ሽግግር ተደርጓል እና በዚህ ላይ ያለው አስተያየታቸው እንዴት ነው? በዶክተር ነጋሶ ልጀምር። በእኔ እይታ ላይ ላዩን ሹመቶች ከተሰጡ በኋላ ወይም ደግሞ ከዛም በፊት በጉልህ የታየ ችግር የለም ላይ ላዩ። በውስጥ ምናልባት የሚብላሉ ነገሮች ሊኖሩ ይችላሉ። እሱን ለማወቅ አስቸጋሪ ነው። ሆኖም የሀገሪቱ ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች እንዳሉ ናቸው። እነዚህ ይፈታሉ ወይስ አይፈቱም የሚለው ቀጣይ የሰላማዊ ሁኔታ ይኖራል ወይስ አይኖረውም የሚለውን የሚወስን ይመስለኛል። ይሄ ነው የኔ እይታ። ዶክተር አሰፋ ፍስሐ ሁላችንም እንደተከታተልን ነው እንግዲህ ከቀድሞ ጠቅላይ ሚኒስትር ሕልፈት በኋላ ብዙ ግምቶች ነበሩ፣ በዚህ በሀገር ውስጥም በዲያስፖራውም በኩል እነዚህ ግምቶች ውስጥ የተወሰኑትን ለመንካት ያህል ለምሳሌ በአንደኛ ደረጃ የነበረው አብዛኛው ሊባል ይችላል የተማሩ ህብረተሰብ ፖለቲካል ኢሊቱ ማለት ነው፣ የህወሀት በፈቃደኝነት ያስረክባል አያስረክብም የሚል ከፍተኛ ጥርጣሬና ፍርሀት የነበረ ይመስለኛል በሚጻፉት ጽሁፎች። ሁለተኛ ህወሀት እንኳን ፈቅደው ቢያስረክብ ኃላፊነቱ ነባር ለሆኑት የኢህአዴግ ታጋዮች እንጂ እንደተጠበቀው ለአዲሶቹ በሰላም ያስተላልፋሉ የሚል ብዙም ግምት አልነበረም። ሆኖም ግን ባለፈው ኢህአዴግ ጉባኤ ላይ እንደታየው ባለፉት ጠቅላይ ሚኒስትር ሊቀመንበር በነበረበት ዘመን ህይወታቸው ከማለፉ በፊት የአሁኑ ጠቅላይ ሚኒስትር የተከበሩ አቶ ኃይል ማርያምን የድርጅቱ ምክትል ሊቀመንበር እና የውጭ ጉዳይ ሚኒስትር አድርገው ሲሾሙ በድርጅቱ ሂደት ውስጥ እንዲሁም በፓርላማ ሲሰጥ ለህዝቡ ያስተላለፈው መልእክት የነበረ ይመስለኛል። በውስጥ ለምንከታተለው ሰዎች የኢትዮጵያን ሁኔታ ማለቴ ነው እና አንዱ ውጭ ጉዳይ ሲሰጣቸው ኦብቪስሊ የአካባቢውን ሁኔታ የምስራቅ አፍሪካ፣ የአፍሪካ እንዲሁም የዓለም ሁኔታ በቅርብ እንዲከታተሉ የተፈለገ ነው የሚመስለው። ሁለተኛ ምክትል ሆነውም ተጨምሮ ሲሰጥ ሀላፊነታቸው የኢትዮጵያ የፖለቲካ ሁኔታም በቅርብ እንዲከታተሉ ከነበራቸው በፊት ልምድ ተጨማሪ ማለት ነው። እነዚህ እንደ ማብረን ስናየው ቀጥሎ የሚሆነው ሰው ማን ነው ለሚለው ብዙ አስቸጋሪ አልነበረም። ምናልባት ምክትሉ ማን ይሆናል የሚለው ነው ብዙም ግልጽ ያልነበረው እና ይሄ ሁሉ ስፔኩሌሽን ወይም ግምት በነበረበት ሰዓት በሰላማዊ መንገድ ወደ አሁኑ ጠቅላይ ሚኒስትር በተላለፉ አንድም ፓርቲ ቢሆን ያለምንም ምንም ሁከትና ግርግር በኢህአዴግ ውስጥ በተቻለ መጠን ቢሆን ተቻችለውምና በበሰለ መንገድ ጉዳዩን እንዳዩት የሚጠቁም ነገር ይመስለኛል። እንደ በነገራችን ላይ አሁን ዶክተር አሰፋ ጠቀስ ያደረጉት አሁንም የሚባለው እንግዲህ ለስሙ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣኑን የያዙ እንጂ በበላይነት የሚቆጣጠረው ህወሀት ሳይሆን አይቀርም የሚል አሁንም አለ። ነገሩና በዚህ ላይ ያላችሁ አመለካከት እንዴት ነው? አሁንም በህወሀት የበላይነት የሚንቀሳቀስ ይመስላችኋል ወይስ እንዴት ነው? ወደ ዶክተር ነጋሶ ሊሄድ ና እኔ በዚህ መልክ አላየሁትም። በሁለት ሺህ አስር ወይም ደግሞ በሁለት ሺህ ሁለት የኢህአዴግ ጉባኤ በተደረገበት ጊዜ ኦልሬዲ ተወስኗል። አቶ ኃይለ ማርያም ኢህአዴግ ምክትል ሆነው ሲሾሙ፣ እንደገና ደግሞ አቶ ደመቀ እንደዚሁ ያኔ ሹመት ሲያገኙ ያኔ የተወሰነ ይመስለኛል። አቶ መለስ ይለቃሉ አሁን በሞት ሆነ እንጂ በሁለት ሺ ሰባት እንደሚለቁ ግልጽ ነበረ እና ከዛ ከሁለት ሺ ሁለት ጀምሮ አቶ ኃይለ ማርያምንና አቶ ደመቀን ሲያዘጋጁ ነበር። እና ችሎታ አላቸው፣ እነሱ ይተካሉ የሚል እምነት በኢህአዴግ ውስጥ የነበረ ይመስለኛል። አሁን አቶ መለስ በህይወት ስለሌሉ፣ ብቃት አላቸው እነዚህ ሰዎች ይቀጥላሉ፣ ኔክስት ጄኔሬሽን ይሆናሉ፣ መሪዎች ይሆናሉ ተብሎ የተወሰነው ይለወጣል የሚል እንትን አልነበረኝም። እና ስለዚህ ይህንን ችግሮችን ሲያነሱ የነበሩ ሰዎች በእኔ በኩል ተቀባይነት አልነበራቸውም። ይህ አይነት ጭግጭግ በኢህአደግ ውስጥ ይፈጠራል የሚል እምነት አልነበረኝም። አሁንም የሚሆን አይመስለኝም። ወደ ዶክተር አሰፋ ሊሄድ ምናልባት እንግዲህ ተሳስቶ ካልሆነ በስተቀር የኢህአደግ የምክር ቤት ስብሰባ በነበረበት ሰዓት አሁን ለአዲሱ ጠቅላይ ሚኒስትር ለመሾም አዲስ አድማስ ዶክተር ነጋሶን ጠቅሶ ያወጣው አንድ እንትን ነበረ። ግምት ማለት ነው። አንዱ ግምት እንግዲህ ጋዜጦች እዚህ ያሉት በተለይ ስናይ እና ምናልባት ተሳስቶ ኮት አድርጎት ካልሆነ በስተቀር እርሶ እርሶም አንዱ የነባር ታጋዮች እጅ እንደማይወጣ ለምሳሌ ተጠቅሰው ነበረ አዲሱ ለገሰ የመሳሰሉ ስሞች ከነባር ታጋዮች ዘርዝሮ አውጥቶ ነበር እና ልክ በነጋታው ነው እንግዲህ ይሄ ኦፊሻል የታወቀ ና አንዱም የአብዛኛው ኢትዮጵያ ውስጥ የነበሩት የፖለቲካ ኃይሎች በዛ አዝማሚያ የሚያገሙት እንደነበር የሚያሳይ ነው። ያ እንዳለ ሆኖ ግን ለተነሳው ጥያቄ እኔ እንግዲህ ኢህአደግ ሊቀመንበር እንደሆነ ከዛ ቀጥሎ ሞ የጠቅላይ ሚኒስትር ኃላፊነት ከተረከበ በኋላ ሌላ ከኋላ ይነደዋል ወይም ኢንፍሉዌንስ ያደርገዋል የሚለው አባባል በጣም ለመቀበል አስቸጋሪ ይመስለኛል። ይልቁንስ የቀድሞ ጠቅላይ ሚኒስትር የነበራቸውን ስብና የፖለቲካል ስታቸሩ ከሌሎቹ ጓዶቻቸውም የስራ ባልደረቦቻቸው በጣም ከፍ ያለ ስለነበረ አሁን ከእሳቸው ህልፈት በኋላ የሚኖረው ኢህአዴግ አመራር የእሳቸው ያህል ለጊዜው ጎልቶ የሚወጣ ሰው ስለማይኖር በተሻለ የሚከተሉት ስትራቴጂ የሚመስለኝ የበለጠ ኮሌክቲቭ ዲሲሽን የምንለው ይሄ በጋራ የመወሰን ሁኔታ ኢህአዴግ ድሮ ወደሚታወቅበት አሰራር የመመለስ አዝማሚያ ይኖራል የሚል ግምት ይፈጥራል። ቀጥለውም ደግሞ በአራቱም የኢህአዴግ ድርጅቶችም የቀናነት መንፈስ ያለው ውድድር የእኩልነት መንፈሱን ከበፊቱ በተሻለ በአራቱ ኢህአዴግ ድርጅቶች ውስጥ ይኖራል ተብሎ የሚገመጠው የሚገመተው ምክንያቱም አሁኑ የአስር ዓመት ጊዜም ከመወሰኑ ጋር በተያዘ እነዚህ ሌሎች ኢህአዴግ ድርጅቶች ከአሁን ድረስ ስልጣን ያልያዙት የሚቀጥሉት አምስትም አስርም አስራ አምስትም ዓመታት ይደርሰናል በሚል ተስፋ የተሻለ አቅማቸውን በማጎልበት የውስጥ ድርጅት ውድድር ውስጥ አጎልብተው ይሰራሉ ተብሎ የሚጠበቀውና ኢህአዴግ አሁን ጠቅላይ ሚኒስትርነቱን ለአቶ ኃይለ ማርያም ሲያስረክብ በፓርላማም እንደዚሁ ኃላፊነቱ ሲወስዱ የሀገሪቱ ኮማንደር ኢንቺፍ ሲሆኑ ከዛ በኋላ ሌላ ሰው ወይም ሌላ ኃይል ተጽዕኖ ያሳድርባቸዋል ለማለት በጣም አስቸጋሪ ነገር ነው ይመስለኝ። ዘ በዚህ ላይ የሚሉት አለ። ወደ ሌላ ጥያቄ ሊሄድ ነበረ። ከዶክተር ፍሳ ጋር የሚስማማ በዚህ የኮሌክቲቭ ሊደርሺፕ ነው ተጠናክሮ የሚቀጥለው የሚል እምነት ትክክል ነው የሚመስለኝ። እንግዲህ ከኤክስፒሪየንስ አኳያ አቶ መለስ እና አቶ ሀይለማርያም ልወዳደሩ አይችሉም። በትግል ለብዙ አመታት ሲታገሉ የነበረ ሰውና አሁን ቅርብ ጊዜ ምናልባት ከ ሀያ አመት ወዲህ ወደ ትግሉ የተቀላቀለ ሰው አቶ መለስ ካካበቱት ልምድና ብቃት ጋር ተወዳድረው ተጽዕኖ ያሳድራሉ የሚል እንትን አይኖረኝም እና ኮሌክቲቭ ሊደርሽፕ ነው ተጠናክሮ የሚቀጥለው ይመስለኛል። እና ዶክተር ፍሳ ትክክል ናቸው። ነገር ግን አንድ ማስተካከያ ለአዲስ አድማስ ስጠይቀኝ ወይዘሪት ሰላም ጋዜጠኛ ምን ታስባለ በኢህአዴግ ውስጥ አሉ ወይ ጠንካራ ሰዎች አሉ ወይ ብላ ስጠይቀኝ፣ እኔ በግምቴ በእድሜም ወይም ደግሞ በበሽታም ካልተቸገሩ በስተቀር እና አቶ አዲሱ ለገሰ እና አቶ ግርማ ብሩ እና አቶ ስዩም መስፍን፣ እነዚህ እነዚህ የመሳሰሉ ብቃት ያላቸው ሰዎች ናቸው ብዬ ገልጬ ነበር። ነገር ግን በዚህ ምክንያት ሽኩቻ ይፈጠራል የሚል እንትን አልነበረኝም። ይህንም ማስተካከሉ ጥሩ ነው። ከዚህ ከአዲሱ አመራር የሚጠበቀው ምንድን ነው? ወደ ዶክተር አሰፋ ልሂድ። አዲሱ አመራር እንግዲህ እኔ በበኩሌ የሚጠበቀው ነገር የሚመስለኝ አንዱ የተጀመሩት ታላላቅ ፕሮጀክቶች አሉ በመንግስት ደረጃ። እነዚህ ፕሮጀክቶች በተቻለ መጠን በታቀዱበት አቅጣጫ የማስኬድ ጉዳይ ትልቁ ነገር ይመስለኛል። ምክንያቱም የሚቀጥሉት አስርም አስራ አምስትም አመታት የታቀዱ ፕሮጀክቶች ስለሆኑ እነዚህ ፕሮጀክቶች የማስኬድ ትልቁ ኃላፊነት በአዲሱ አመራር የተጣለን የሚመስለኝ፣ ሕዝቡን በአጠቃላይ አሰልፈው የታቀደውን ነገር በማድረስ ደረጃ የሚመስለኝ። ሁለተኛ ባለፈው ክረምት በተፈጠረው አጠቃላይ ሁኔታ የሕዝቡ መንፈስ ለመንግስትና ለድርጅቱ የሚያስተላልፈው ትልቅ መልእክት ያለ ይመስለኛል። ይሄን ምንድነው ድርጅቱ ኢህአዴግ መንግስትም ሆኖ ድርጅትም ሆኖ የህዝቡን ስሜት ማዳመጥና ገና የዲሞክራሲ ሂደታችን ገና በጅምር ላይ ቢሆንም ህዝቡ ቢደመጥ ብዙ ጥሩ በጎ ነገሮች ሊፈራ እንደሚችል ከነ ብዙ ችግሩን ቢሆን በተፈጠረ ሁኔታ ህዝቡ ከጫፍ እስከ ጫፍ ተንቀሳቅሶ አንድ ሆኖ ልዩነቱን በማጥበብ ያሳየው አንድነት ለኢህአደግ ትልቅ መልዕክት የሚያስተላለፍ ነው የሚመስለኝ እና አዲሱ አመራርም ይህንን በጎ የህዝብ መንፈስ ወደ ልማት ወደ ዲሞክራሲ አመራሩን በተሻለ ይህንን ወደዛ መንፈስ ወደዛ መቀየር ትልቅ ኃላፊነት የተጣለበት ነው የሚመስለኝ ይህም ኃላፊነት ይወጡታል ብለን ተስፋ ነው የምናደርገው። ዶክተር ነጋሶ ከአዲሱ አመራር በእኔ እይታ የምጠበቀው ችግሮችን መፍታት አለባቸው የነበሩ በሀያ አንድ አመታት ውስጥ የተከማቹ ችግሮች አሉ፣ አሁንም እየቀጠሉ ያሉ እነዛን ችግሮች መፍታት ነው። ለምሳሌ ያህል የሊዝ አዋጅ የህዝቡን የመሬት ባለቤትነት አሳጥተዋል። የረሀብ ጉዳይ አለ፣ እስከ ሶስት ሚሊዮን በላይ ሰዎች አሁንም እየተራቡ ናቸው። የሰብአዊ መብት ጥሰት ጉዳይ አለ። የሚዲያ ጉዳይ አለ። የአለም በቂ ምክንያት እስረኞች የፖለቲካና የጋዜጠኞች እስረኞች የፖለቲካ እስረኞች በእስር ቤት እየታገሩ እድሜ ልክ የተፈረደባቸው ሰዎች አሉ። እነዚህ ችግሮች አሉ። መፈታት ያለባቸው ጉዳዮች አሉ አምስት ያህል በጣም መጥፎ የሆኑ ለሀገራችን አደገኛ የሆኑ አዋጆች አሉ። እነዚህ አዋጆች ወይ ይሰረዛሉ ወይ ይሻሻላሉ ብዬ ነው የሚጠብቀው። ህዝቡም የሚጠብቀው እነዚህን ችግሮች መፍታት ነው። የትኞቹ አዋጆች ለምሳሌ? የጸረ ሽብርተኝነት አዋጅ አለ፣ የሊዝ አዋጅ አለ፣ የሲቪክ ማህበራት አዋጅ አለ፣ የሚዲያ አዋጅ አለ፣ የፖለቲካ ፓርቲዎች አዋጅ አለ። እነዚህ እነዚህ አዋጆች በጣም አደገኛ ናቸው ለሀገራችን። ወይ መሻሻል ወይም ከነ ጭራሹ መሰረዝ አለባቸው። እስካሁን ባለው ጊዜ በግልጽ በህግ የሰፈረ ነገር ባይሆንም የጠቅላይ ሚኒስትር ጊዜ በአጠቃላይ የስልጣን ጊዜ በሁለት የስራ ጊዜ እንዲወሰን በኢትዮጵያ ደረጃ እንግዲህ በአስር ዓመታት እንዲወሰን ማለት ነው። አንድ እሱ አለ። ሁለት ደግሞ ሰዎች የስልጣን ጊዜያቸው በጥሮታ መልክ ማለት ነው። በ65 ነው በ66 አመት እንዲያበቃ የሚሉ ሀሳቦች እየተንሸራሸሩ እንደሆኑ ይሰማል ና ዶክተር አሰፋ በዚህ ላይ ያሉት አስተያየት እንግዲህ ይሄ ልክ የአዲሱ የስልጣን ርክክብ ከተደረገ በኋላ በመንግስት ኮሚኒኬሽን ሚኒስትሩ በራሳቸው በቴሌቪዥን ሲናገሩ የሰማነው ነው። መጀመሪያ በጋዜጣ ብቻ ነበር የተወራው፣ በኋላ እሳቸውም ሲናገሩ ሰምተናል። ና ከዚህ በፊት ኢህአዴግ የነበረው አቋም ምንድን ነው? አንድ ሰው የፖለቲካ ብቃቱ እስካለ ድረስ እና ድርጅቱ እስካሸነፈ ድረስ ምርጫውን ፓርላማውን በአብዛኛው እስከተቆጣጠረ ድረስ የፈለገውን ያህል አንድ ሰው ማስቀመጥ ይችላል የሚል ነበር። ላለፉት ሀያ አመታት ሲነገረን የነበረው በአንድ በኩል ይሄ ከዲሞክራሲ ንጽ ሀሳብም ጋር የራሱ ችግር የነበረው አመለካከት ነው። ለምንድን ነው አንድም ፓርቲ በተደጋጋሚ ቢያሸንፍም የሰዎች ለውጥም አያስፈልግም ለማለት በጣም አስቸጋሪ ነው። ምክንያቱም ሰው በባህሪው ብዙ ነገሮች ያጋጥሙታል። ያ እንዳለ ሆኖ ግን ድርጅቱ ኢህአደግ ማለት ነው፣ በምክር ቤት አሸንፎ አብዛኛውን ወንበር ከተቆጣጠረ ማክሲማም አንድ ሰው ቢበዛ ሁለት ጊዜ አስር ዓመት ነው የሚያገለግለው የሚለው በጣም ራዲካል ውሳኔ ነው የሚመስለኝ። ኢህአደግ በመሪዎቹ ላይ ከወሰኗቸው በጣም ትላላቅ ውሳኔዎች አንዱ ይሄ ነው እና በሌሎች የፓርላመንት ስርዓት የሚከተሉም ሀገሮች ይኸው ሊሚት በቀጥታም ሆነ በተዘዋዋሪ የሚገለጽ ነው። ለምሳሌ እንግሊዞች የተጻፈ ሕገ መንግስት ባይኖራቸውም የፓርቲው ኃላፊ በቀጥታ ጠቅላይ ሚኒስትር የሚሆንበት አሰራር እንዳለ ይታያል ግን ከሁለት ጊዜ በላይ አንድ ሰው ከተመረጠ የድርጅቱ ሊቀመንበር በፓርላማ ፓርቲው አብዛኛው ወንበር ከተቆጣጠረ ሶስተኛው ትርም ላይ የማስረከብ ባህል አላቸው። ለዘመናት የቆየ ኮንቬንሽን አሰራር፣ ቶኒ ብሌር ያየ እንደሆነ እንደዛ ነው ያደረጉት። ሌሎች ፓርላመንታዊ ስርዓቶችን ያየም እንደሆነ ምሳሌ ጀርመንና ህንድ በአጠቃላይም፣ ከዛም ባለፈ የድርጅቱ ሊቀመንበር የግድ የፓርቲ ኃላፊው መሆን ያለበት ከዛም የሀገሪቱ ጠቅላይ ሚኒስትር ይረከባል የሚል የላቸውም። የድርጅቱ ኃላፊ ሌላ ነው፣ ጠቅላይ ሚኒስትር የሚሆነውም ሌላ ነው። አሁንም ያለው በህንድ ሂደት ያየ እንደሆነ በጀርመንም የግድ እንደ እንግሊዝ ይሰጣ ነገር አይደለም። የእኛም ህገ መንግስት ሲያየን እንደሆነ አንቀጽ ሰባ ሶስት አካባቢ ሰባ አራት ድርጅቱ አብዛኛውን ወንበር በምክር ቤት የተቆጣጠረ ፓርቲ በምክር ቤት ይመረጣል የሚለው እና የግድ የፓርቲ ኃላፊው ወይም የፓርቲው ሊቀመንበር የግድ ጠቅላይ ሚኒስትር ይሆናል የሚል በህገ መንግስቱ ላይ የለም። ያለፈው ሁለት ምርጫዎች እያየን እንደሆነ ግን ጠቅላላ ድርጅቱ ለምክር ቤቱ ነው ያሳወቀው እንጂ ምክር ቤቱ ተከራክሮ ይሄ ሰው ይሆናል አይሆንም የሚል ምርጫ ድረስ አልሄደም። በተለይ ያለፉት ሁለት ምርጫዎች በፊተኛው ሁለት ምርጫ ላይ ምክር ቤቱ የወሰነበት ሁኔታ ነበረ። በአጠቃላይ ሲታይን ሁለት ተርም ቢበዛ አስር ዓመት የሚለው አሁን ለመሪዎች ላይ የተቀመጠው ምንም እንኳን በፓርቲ ደረጃ ቢሆንም ኢህአዴግ በሚቀጥለው ምርጫ የሚያሸንፍ ከሆነ ይሄ ተርም ማስቀምጡ በጣም ወሳኝ ነው የሚመስለኝ። በጤነኛነቱም የሚታይ ነው የሚመስለኝ ምክንያቱም አንድ ሰው ለረዥም ጊዜ የሚቆይበት አይኖርም። በድርጅትም ውስጥ እርስ በርስ ፖዘቲቭ የሆነ ኮምፒቲሽን ይኖራል ተብሎ ከአንዱ ድርጅት ወደ ሌላው ድርጅት በኢህአደግ ውስጥ ስልጣን ልሽከረከር የሚችልበት ሁኔታም የሚጠቁም ነገር ነው እና በጣም ትልቅ ለውጥ ነው ብዬ ነው የማስበው። ዶክተር ነጋሶ አንቀጽ ሰባ አንድ ንዑስ አንቀጽ ሰባት ካየን እንደተባለው በየ አምስት ዓመቱ ጠቅላይ ሚኒስትሩ ይመረጣል። በስልጣን ላይ የሚቆየው ደግሞ አልተወሰነም ነበር። እሱ ያለ መወሰኑ ጥሩ አልነበረም እና ይሄ መወሰኑ አሁን ሁለት ተርሞች ብቻ ናቸው ተብሎ መወሰኑ፣ በፓርቲው በኩል መወሰኑ ጥሩ ነው። ይሄ ግን ህገ መንግስት መሻሻልን የሚጠይቅ ነው። ወደ ህገ መንግስት ማሻሻ ሂደት ውስጥ መገባት አለበት። ህገ መንግስቱ ተሻሽሎ በህገ መንግስት እስካልተቀመጠ ድረስ ዋስትና የለም። ኦፍኮርስ ኢህአዴግ ህገ መንግስቱን እንደፈለገው ሲያደርገው ስለነበረ እንደዛ ሊያደርግ ይችላል። ሆኖም ግን በህገ መንግስታዊ መንገድ ፕሮሲጀር መሰረት ህገ መንግስት መሻሻል እና እዛ ውስጥ መጠቀስ አለበት የሚል እንትን አለኝ እና አንዱ የጠቅላይ ሚኒስትሩ አሁን አቶ ሀለማርያም የመሾማቸው ጉዳይ ላይ አንቀጽ ሰባ ሶስት ንዑስ አንቀጽ አንድ በግልጽ የሚለው ጠቅላይ ሚኒስትሩ ከተወካዮች ምክር ቤት ውስጥ ይመረጣል ይላል እንጂ ፓርቲው አምጥቶ ያሾማል፣ ሹመቱን ያጸድቃል አይልም። እና ስለዚህ አንቀጽ ሰባ ሶስት ተጥሷል የሚል አመለካከት ነው ያለኝ። ዋናው ነገር ግን በ ፓርቲው ደረጃም ይሁን በመንግስት ደረጃም የፕራይም ሚኒስትሩ ተርም ስንት ጊዜ እንደሚመረጥ ይሁን ማሳጠሩ ጥሩ ነው። ይሄ ግን ለእኔ ጥራዝ ነጠቅ ጉዳይ ነው። የእድሜ ለውጥ ተደርጓል፣ በብሔር ለውጥ ማለት ከህወሀት ወደ ሌሎች ተላልፏል፣ በሃይማኖት ወደ እስልምናና ወደ ፕሮቴስታንት አልፏል ተብሎ የሚወራው እና የሚነዛው ፕሮፓጋንዳ ለእኔ ዋጋ ያለው አይመስለኝም። ምክንያቱም አቶ ኃይለማርያምን እንዳየ ነው የአቶ መለስን ሌጋሲ እንቀጥልበታለን የሚል ነው። የእሳቸው ሌጋሲ ደግሞ እንደምናውቀው በአስራ ዘጠኝ መቶ ዘጠና ሶስት ዘጠና አራት አድሶ ጊዜ የተወሰደው ውሳኔ ከሀያ እስከ ሰላሳ አመት መካከለኛ ገቢ ካላቸው ሀገራት አገራችን እናስመድባለን ልማታዊ አቅጣጫን እንከተላለን። ይህን መምራት የሚችል ኢህአዴግ ብቻ ነው፣ ከልማታዊ ኃይሎች ጋር ሆኖ ብቻ ነው። ሌሎች ጸረ ልማት ናቸው፣ ጥገኞች ናቸው፣ ኪራይ ሰብሳቢዎች ናቸው። በተቻለ እነሱ ወደ ልማታዊ ኃይል ማምጣት ካልተቻለ ገለልተኛ ማድረግ ወይም ደግሞ ከጸረ ልማት ኃይሎች ጋር እነሱን ማጥፋት ነው ብለው ካወጁ በኋላ በቅርብ ጊዜ ደግሞ የሆነው ልማታዊ መንግስት የሚለውን አምጥተው አውራ ፓርቲ መስርተው ከኮሚኒስት ቻይና እና ከሌሎች ከሌበር ፓርቲ እና ከሶሻል ዲሞክራቲክ ፓርቲዎች ከዓለም እየተስማሙ ልማታዊ ባለሀብት ጋር ልማታዊ አርሶ አደር ጋር ጥቃቅን ኢንዱስትሪ የሚያካሂዱ ማህበራትን በማደራጀት እየሰሩ ናቸው። ይህንን እናስቀጥላለን ብለዋል አቶ ኃይለማርያም። እንዲያውም ኢንትረስቲንግ ያሉት አንድ ጉዳይ አለ። ቅርብ ጊዜ ይኸው ምንድን ነው በአስር አመት ጊዜ ውስጥ መካከለኛ ገቢ ካላቸው ሀገሮች እንመደባለን የምለው ያኔ በዘጠና ሶስት ከሀያ እስከ ሰላሳ አመት ይህንን ደርስበታለን የተባለውን እንትን ማድረጋቸው ነው። ፓርቲዎች እይታቸውም እሳቸውም ሆነ የኢህአዴግ ሌሎች ፓርቲዎች እይታ ያው የነበረ ስለሆነ ለእኔ የእድሜ ጉዳይ ለውጥ ተደርጓል። በብሔር ጉዳይ ከህወሓት ወደ ሌሎች ተላልፏል። ከሃይማኖት ጉዳይ ጋር ሲታይ ከኦርቶዶክስ ወደ ሌላ ተላልፏል የሚለው ለእኔ ጥራዝ ነጠቅና የፕሮፓጋንዳ ጉዳይ ነው እንጂ የመሰረታዊ የለውጥ ጉዳይ አይደለም ብዬ ነው የማስበው። እኔ ትንሽ ነገር እዚህ ለማከል አንደኛው በድርጅትና ፓርላማ መካከል ያለው ልዩነት መለየት በጣም አስፈላጊ ይመስለኛል። ዶክተር ነጋሶም ነካክተውታል። ህገ መንግስታችን የሚያዘው ጠቅላይ ሚኒስትሩ በምክር ቤት ውስጥ የሚመረጥ መሆን እንዳለበት ነው። የአሁኑ የተከበሩ አቶ ኃይለ ማርያም አመራረጥ ላይ ችግር አለው ብዬ አላስብም። ድርጅቱ ወሰነ፣ ለምክር ቤት ቀረበ፣ ምክር ቤቱ አጸደቀው። እንደ በፊቱ ዝም ብሎ በጭብጨባ ብቻ የወሰነው ሳይሆን ኦፊሻሊም ተጠይቆ ነው። በሂደት ግን ፓርላማውና ድርጅቱ መካከል ያለው ልዩነት ግልጽ መሆን ያለበት ይመስለኛል። ጠንካራ ፓርላማ ያስፈልጋል። መንግስት ለመመስረት ብቻ ሳይሆን መንግስትም በሂደት ስራውን ሲሰራ ለመከታተል፣ ኦቨርሳይት ለማድረግ፣ ለመቆጣጠር የመንግስትን ፐርፎርማንስ በአጠቃላይ ለማየት ጠንካራ ፓርላመንት በጣም ወሳኝ ነው እና ለምሳሌ፣ ድርጅቱም እኮ በውስጥ ለውስጥ ሁለት አማራጮች ይዞ ሊቀርብ ይችላል። ውስጥ ባለመስማማቱ ምክንያት ኢህአዴግ ሁለት አማራጮች ፓርላማ ውስጥ ቢቀርቡ ፓርላማው በነጻነት ከእነዚህ ሁለት ሰዎች የትኛው ይሻላል የሚለውን መወሰን እንድችል ከፓርቲው ትንሽ ከፍ ባለ ሁኔታ ተቋሙ መገንባትና መታየት ያለበት ነው ይመስለኝ ህገ መንግስቱም እንደሚያዘው ፓርላማዊ በላይ ነው ነው የሚለው ከህገ መንግስቱ በታች ፓርላማዊ በላይ ነው፣ ከዛ በታች በፓርቲ ይታዘዛል የሚል አይደለም። እሱ አንድ ነገር ግልጽ ለማድረግ ፈልጌ ነው። ሁለተኛው ከዶክተር ነጋሶ ጋር የሚያስማማን አንድ ነገር ምንድን ነው? እነዚህ ሰዎች የአደን ዓላማ ነው የሚያስሰጡ አዲስ የነበረውን ፖሊሲ የማስቀጠል ጉዳይ ነው። እነሱም በግልጽ የተናገሩት ስለሆነ ግን ያ ምን እንዳለ ሆኖ ኢትዮጵያ ታሪክ ውስጥ የሚታወቀው ዋና ነገር የሰሎሞኒክ ስርወ መንግስት ነው ዋናው ኢትዮጵያ ዋና የስልጣን ባለቤት ተደርጎ የሚወሰደው አብዮቱ እስኪፈነዳ ድረስ ቢያንስ ማለት ነው እስከ አስራ ዘጠኝ ስልሳ ስድስት ከዛ በኋላ እንግዲህ እርግጥ ወታደራዊ መንግስት የተወሰነ ለውጥ ቢያስገባም እና አብዛኛውም አሁን ኢትዮጵያ በችግር ውስጥ በነበረበት ክረምቱ ላይ አብዛኛው ሰው ከነባር ታጋዮች አይወጣም የሚለው አመለካከት የመጣው ይሄ የኋላ የነበረው ታሪክም ራሱ ተጽዕኖ ስለነበረው ነው የሚመስለኝ እና አሁን በኢህአደግም ውስጥ ቢሆን ወደ ደቡብ ህዝቦች ከዛም ደግሞ ምክትላቸው ሆነው ስለተሾሙት ስልጣን የመተላለፉ ጉዳይ ምንም ትርጉም የለውም ብዬ አላስብም። እኔ ኢቨን ሲምቦሊክ ሲግኒፊካንሱ ኢትዮጵያ ባሉ ህብረ ብሄር በሆኑ ህብረ እምነት ህብረ ባህል ባለባቸው ሀገሮች የተለያዩ የእምነት ተቋማት፣ የተለያየ የፖለቲካ አመለካከት ያላቸው ሰዎች፣ የተለያየ ባህል ያላቸው ሰዎች መወከል የሀገሪቱን ሪያሊቲ ማንጸባረቅ ትልቅ ሚና ያለው ብዬ ስለማስብ የእነዚህ አዳዲስ እምነቶችም በራሳቸው በፖሊሲው ላይ ለውጥ ባያመጡም የራሳቸው ትልቅ ሚና ኮንትሪቢሽን አላቸው ብዬ ነው የማስበው። እኔ በዚህ ጉዳይ ላይ ጥያቄው በተቻለ መጠን አንድ ግለሰብ ከኦሮሞም ሊሆን ይችላል፣ ከትግራይም ሊሆን ይችላል፣ ከየትም ይሁን ትክክለኛውን አቅጣጫ ትክክለኛውን መሰረታዊ ሀሳብ ይዞ ቅድ ይዞ ፕሮግራም ይዞ የትኛው ነው ለሀገራችን የሚጠቅም ስራ የሚሰራው ከየትም ይሁን ከአማራም ይሁን ከትግሬ ከኦሮሞ ይሁን ከጉራጌ ይህንን ለማጠናከር እስከምንፈልግ ድረስ ከሌብሄን ነው ስልጣን ላይ የነበረው፣ አሁን ስልጣን ተቀይሯል፣ ምናምን ተብሎ ከዋናው አቅጣጫ የሚያስትን ይመስለኛል። መጥፎ አካሄድ ይመስለኛል እኔ። እሺ እንግዲህ አሁን ወደ ማጠቃለል ስለሆንን እስካሁን ያልጠቀስነው ነገር፣ ለመናገር የምንፈልገው ነገር አለ የምትሉት ካለ ዶክተር አሰፋ አንድ ትልቅ ፈተና አልፏል ኢህአዴግ ባለፈው ክረምት። ይህም ፈተና ምንድን ነው? ከውስጥ እርስ በርስ ሽኩቻ አልፎ ሰላማዊ በሆነ መንገድ ወደ ተጠበቀው መሪ የማስተላለፍ ሁኔታ አንድ ጥሩ መሰረት የጣለን የሚመስለኝ። ከዛ አልፎ ግን ሁለት ትልቅ ፈተናዎች አሉን ወደፊት ልናስባቸው የሚገባ። እኔ የማንም ድርጅት አባል አይደለሁም። ግን ከየትኛውም ጎራ ያለ የፖለቲካ ሰውም ቢሆን የፖለቲካ ጎራ ውስጥ የሌለም ሰውም ቢሆን የኢትዮጵያ ሁኔታ ሁላችንም ይመለከታል። እና አንደኛ ነገር የተቋሞች ግንባታ ላይ ቢተኮር አሁን ጠንካራ ኢህአደግ ስላለ ችግሩ ላይ ይታየን ይችላል ግን የፖለቲካ ነገር አይታወቅም፣ እና በሚቀጥለው አስርም አስራ አምስትም ሀያ አመትም አይታወቅም፣ ስልጣን ከኢህአደግም ውጭ የሚወጣበት ሁኔታ ሊኖር ይችላል። ተቃዋሚዎች የተሻለ ከኢህአደግ አሁን ከሚያራምደው ወይም ከሚሰራው ስራ የተሻለ ሆነው መጥተው ድንገት ስልጣን የሚመጡበት ሁኔታ ሊኖር ይችላል እና በኢትዮጵያ ካለው ድህነት፣ ኋላ ቀርነት፣ ረሀብና ችግር አሁን ጠንከራ ድርጅት መኖሩ ወሳኝ ነው ለራሱ ምክንያቱም አገሪቱ በጣም ብዙ ሕዝብ ነው ያላት ብዙ ባህል ብዙ ችግሮች ነው ያሏት እና ከእነዚህ ችግሮች ትንሽ ፈቅ ብለን ወደፊት መሄድ እንድችል የታየውም ተስፋ ትንሽ ወደፊት እንዲሄድ ጠንካራ ድርጅት ወሳኝ ነው። ግን ጠንካራ ድርጅት የሚያስፈልገውን ያህል ደግሞ ጠንካራ ተቋሞችም የግድ ያስፈልጉናል። ድርጅትና መንግስት መለየት መቻል አለበት ብዬ ነው ማስበው እኔ። እነዚህ ጠንካራ ተቋሞች ከሌሉ ይቀጭጫሉ። ስለዚህ አንዳንድ የፖለቲካ ሽኩቻዎች በሚፈጠሩበት ጊዜ ተቋሞቹ የሟሸሽና የመድከም ሁኔታ ይታይባቸዋል። ካለፉት ሀያ አመት እንዳየ ነው። ስለዚህ ይሄ እንዳይሆን ጠንካራ ተቋሞች የመገንባት ጉዳይ ለነገ የሚታለፍና የሚቀመጥ ነገር አይመስለኝም። ሌላው ቅድም እንዳልኩት የህዝቡን የመደመጥ ሁኔታ ህዝቡን ማዳመጥ ያለበትን ችግር በደንብ ማዳመጥ እና መፍትሄ በየጊዜው መስጠት አመራሩ በደንብ ቢለምደው ጥሩ ይመስለኛል። ምክንያቱም ረብሻ እስኪነሳ ድረስ የመጠበቅ የሆነ ነገር እስኪሰነዳ ድረስ የሚታይባቸው ሁኔታዎች አሉ። እና እነዚህ ነገሮች ሳይከሰቱ ኮንቲኒስሊ ከህዝቡ ጋር ኢንተራክሽን ቢኖራቸው ድርጅቱ እንግዲህ የራሱ መስመር ይኖረዋል፣ መረጃ የሚያገኝበት የሚሰበስብበት፣ ወዘተ አባላቶቹም እንዳሉ እንደተጠበቀ ሆነው ከዛም ውጭ ያለው ህዝብ እስከምናውቀው ድረስ አሁን ኢህአዴግ አምስት ሚሊዮን አባላት አሉኝ ነው የሚለው ግን ኢትዮጵያ ሰማኒያ ሚሊዮን ደርሷል። ስለዚህ የኢትዮጵያ ችግር በአራት ሚሊየን እና በአምስት ሚሊዮን የኢህአዴግ አባል ሰዎች ብቻ ወይም ባሉት ተቃዋሚዎች ብቻ ይወከላል ብዬ አላስብም ኔ ተቃዋሚዎቹም ያላቸው ቁጥር ኤግዛክት ልባል አቅም ተደምረው ከኢህአዴግ በታች እንጂ በላይ አይደለም። ብንደምራቸው እነዚህ ማክሲማም ስምንት ሚሊዮን ሰባን ሚሊዮን ህዝብ ብቻ ነው እያወራን ያለ ነው። የኢትዮጵያ ህዝብ ግን ከዛ በላይ ነው። ሰማንያ ሚሊዮን ከዛ በላይ ማልፈዋል እየተባለ ነው። እና ህዝቡን ማዳመጥ ብቻል ከድርጅቱ ውጭ ያሉት መስመሮችም ዘርግቶም ቢሆን የህዝቡ ችግሮች በየጊዜው ቢደመጡ የተሻለ ኢትዮጵያ የተሻለ ማድረግ ይቻላል። ኢህአዴግም ለራሱ የተሻለ ፓርቲ ሊሆን ይችላል። ተቃዋሚዎቹም ደግሞ ለወደፊቱ ስልጣን ለመያዝ ሲያስቡ ከኢህአዴግ በላይ የተሻለ ሆነው ቀርበው የተሻለ አማራጭ ይዘው ቀርበው ህዝቡ እንዲመርጣቸው ቢሰሩ የኢትዮጵያ ዲሞክራሲም የተሻለ ወደፊት ይሄዳል ብዬ አስባለሁ። አመሰግናለሁ። ዶክተር ነጋሶ የሚሉት ነገር ካለ መጨረሻ ላይ። አሁንም ክሬ የምናገረው መሰረታዊ ለውጥ የሚፈልጉ ጉዳዮች አሉ ገና በየጊዜው የሚከሰቱ ችግሮችን የመፍታት ጉዳይ ሳይሆን እስካሁን ድረስ ያልተፈቱ ጉዳዮች አሉ። እነዛን ኢህአዴግ አስቦበት ቢያስተካክል ይሻላል የሚለው ለምሳሌ ያህል አንዱ የምርጫ ጉዳይ ነው። የምርጫ ምህዳር ሁሉም እኩል የተወዳድሮ ህዝቡ የሚወስንበት ሁኔታ እንዲፈጠር የማድረግ ቅድም ያልኳቸው አዋጆች በተለይ ደግሞ በተጨማሪ ደግሞ ከነዚህ አዋጆች ውስጥ አንዱ የሊዝ ጉዳይ ነው፣ ዜጎችም መሬት አልባ ያደረገው የታሰሩትን መፍታት በማይሆን ምክንያት ያለ ያለማሰር የሚዲያ ጉዳይ ሚዲያ የህዝብ ስለሆነ ሚዲያ እኩል እንዲያስተናግደን የማድረግ የሰብአዊ መብት ጥሰትን ማቆም ና የሰብአዊ መብቶችን ማክበር እና የረሀብ ጉዳይ፣ እነዚህ እነዚህ የመሳሰሉት በአስቸኳይ ታስቦበት እንዲፈቱ ማድረግ ለዚህም ደግሞ ብሔራዊ የኢህአዴግን ጨምሮ ሁሉም ኢትዮጵያውያን የተደራጁ ኢትዮጵያውያን እና ወኪሎች ተሰብስበው እነዚህ ችግሮች እና ሌሎችም ችግሮች የኢኮኖሚ ችግሮችም የሚፈቱበትን ሁኔታ ለመመካከር ብሔራዊ የምክክር መድረክ ቶሎ በአስቸኳይ እንዲከፈት ቢደረግ ጥሩ ነው ብዬ እገምታለሁ። ለዚህም ሁሉም የፖለቲካ ፓርቲዎች ና ሕዝቡም በእነዚህ ጉዳዮች ላይ እንዲያስቡበት ሀሳቤን ለማቅረብ እፈልጋለሁ። አመሰግናለሁ። እሺ። እንግዲህ ዶክተር ነጋሶ ጊዳዳ፣ ዶክተር አሰፋ ፍስሀ ለሰጣችሁን ሰፊ ማብራሪያ በጣም አመሰግናለሁ። እኛም ምንድ ብዛችን እናመሰግናለን።